የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽት 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። የፌስቡክ ነገር ወይንም ደግሞ የሐሰተኛ ወሬዎች ነገር አንደኛ የደለበ የፕረስ ነጻነት ያለበት፣ ሁለተኛ ቴክኖሎጂውም የረቀቀ ሀገር እዚህም ችግር እየፈጠረ ባለበት ሁኔታ እንደ ኢትዮጵያ ያሉ ታዳጊ ሀገሮች ሊያደርጉት የሚችሉት ነገር ምንድን ነው? አገሪቱን ወደ ኋላ መልሶ ይሄን አትናገር ያንን አትናገር ማለት ሳይሆን ይሄ መጥፎ አድራጊው የሚቀጣበትን ህግ ነው ስራ ላይ ማዋል በአንድ በኩል የሰዎች የመናገር ነጻነት፣ የፕሬስ ነጻነት ገደብ እንዳይኖረው ሰዎች በተፈጥሮ ያገኙት መብት እንዲከበር በሙያ ውስጥ ያሉ ሰዎች ስለ መፈቀዱ ብቻ እንድናወራ እንመርጣለን። በሌላ በኩል ግን በአንጻሩ የሰውን ህይወት ለአደጋ የሚጋረጥ መሰረት የሌላቸው መረጃዎች መሰራጨት ገደብ እንዲደረግላቸው በግድ የሚገፋ ነገር ይፈጠራል። ይሄ ታዲያ ጋዜጠኝነት በአግባቡ የሚሰራበት ሁኔታ ላይ ሁሉ ያልተፈለገ ነገር እንዳያጠላ ስጋት ያሳድራል። በተለይ ዛሬ በኢትዮጵያ ከሚስተዋሉና ከሚያሳስቡ ጉዳዮች ጋር ተዛምደው የሚነሱ ጭብጦች በዓመታዊው የፕሬስ ነጻነት ሳምንት በምሽቱ የጋዜጠኞች የጠረጴዛ ዙሪያ ውይይት ይቃኛሉ። የቀደሙት በሚል ርዕስ በቅርቡ ባስተዋወቅ ነውና በቱባ ቱባ ስራዎቻቸው የሚወደሱ የኪነ ጥበብ ሰዎች የሚታወሱበት አዲስ ቅንብራችን ስለ ደማሙ ብዕረኛ መንግስቱ ለማ ከብዕርና ከመድረክ ተማሪዎቻቸው ጋር የጀመርነው ወግ ዛሬ ይቋጫል። ቀጣዩን ባለ ታሪክም በቅምሻ ቅንብር እናስተዋውቃለን። ሌላም አለን። እሽክም ወደ ላይ እሽክም ወደ ላይ መንዝል ልቀቁለት ለአበበ አረጋይን እሽክም ወደ ላይ ሚያዝያ ሀያ ሰባት ዛሬ የአርበኞች ቀን መታሰቢያ። የሰማችሁትም ንጉሴ ያክሊሉ የዛሬዋን ዕለት ሚያዝያ ሀያ ሰባት የአርበኞች ቀንን አስመልክቶ ካሰናዳልን የተወሰደ ነው። አሁን ሁለቱ ቋሚ የመጽሔት ቀለማት ሙዚቃና የሳምንቱ ምርጥ ግጥም ለዝግጅት ውበትና ለዛ ብቻ ሳይሆን ያለ እነርሱ መጽሔት መጽሔት አይሆንምና አስገዳጅ ነገር ካልተፈጠረ በስተቀር አይቀሩም። እናም የምሽቱን ባለ ባለሥራዎች መራርጠናል መሆኑን አድማጮች እንደምን ከረማችሁ እንደምን አመሻችሁ። የዛሬ ሚያዝያ 27 ቀን 2011 ዓ ም ዝግጅታችንን ከአቀናባሪያችን ብርሃን ኃይሉ ጋር ጋር ሆነን የፕሮግራሙ አዘጋጅና አቅራቢ አዲሱ አበበና አሉላ ከበደን እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። የሰዓቱ የዓለም ዜና ይቀድማለን። እንዳትሄዱ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሺያኑ ሚሻ ዱቢንስኪ በስቱዲዮ መሳሪያዎች ላይ ይገኛል። ዛሬ ልክ የዛሬ ሰባ ስምንት ዓመት የፋሽስት ጣሊያን ወራሪ ኃይል ድል ተነስቶ ከተባረረ በኋላ ዋና ከተማይቱን በያዘ ልክ በአምስት ዓመቱ ቀዳማዊ ኃይለ ሥላሴ አዲስ አበባ ተመልሰው ገቡ። ኢትዮጵያን የምጣኔ ሀብት ቅኝ አድርጎ ለመያዝ ወጥኖ የነበረው የወቅቱ የጣሊያን ፋሽስት መሪ ሐሳቡ ተሳክቶለት ቢሆን ኖሮ ኢትዮጵያንና ግዛቱ ያደረጋትን የጣሊያን ሶማሌላንድን ቀላቅሎ አስር ሚሊዮን ጣሊያናውያንን እዚያ የማስፈር ሕልም ነበረውም። ዛሬ ሚያዝያ ሀያ ሰባት በኢትዮጵያ የአርበኞች የድልና የነጻነት ቀን ነው። ለመላ ኢትዮጵያውያን እንዲሁም በዓለም ዙሪያ ላላችሁ የነጻነት ቤተሰቦች በሙሉ እንኳን አደረሳችሁ። ቅዱሱ ወር ረመዳን ነገ ሰኞ ሚያዚያ 28 ይጀምራል። ሙስሊም አማንያን ሁሉ እንኳን አደረሳችሁ። ወሩ የጽሞናና የቅድስና ጾምና ጸሎታችሁም የሚሰማበት እንዲሆንላችሁ እንመኛለን። ረመዳን ሙባረክ። ባለፈው ሳምንት መጨረሻ ያረፉት የኢፌዴሪ የመጀመሪያው ፕሬዚደንት የዶክተር ነጋሶ ጊዳዳ አስከሬን ዛሬ በመንግስታዊ ክብር አርፏል። እስክንድር ፍሬው ሥነ ሥርዓቱን ተከታትሏል፣ አጭር ዘገባ ይዟል። የሚያውቋቸው ለደቂቃዎች ብቻ ያገኟቸው ሁሉ ተመሳሳይ ነገር የሚናገሩላቸው ትህትናቸውን፣ ሰው አክባሪነታቸውን የሚመሰክሩላቸው አባት ዛሬ ተሸኙ። ከ1987 ጀምሮ ወደ ሰባት ዓመታት ለሚጠጋ ጊዜ በፕሬዝዳንትነት ያገለገሉት ነጋሶ ያንን ኃላፊነት የለቀቁት ከዚያን ጊዜው ጠቅላይ ሚኒስትር መለስ ዜናዊ ጋር በተፈጠረ የሐሳብ ልዩነት ነበር። በዛሬው የቀብር ስነ ስርዓት ላይ እንደተነበበው ታዲያ የተለየ ሀሳብ ማራመዳቸውን ከስልጣን መልቀቃቸውን ተከትሎ ብዙ ጫና ደርሶባቸዋል። በሚያፈስ ቤት ኖረዋል በህዝብ ማመላለሻ ታክሲ አልፎም በእግር ለመሄድ ተገደዋል። ዛሬ በቀብር ሥነ ሥርዓቱ ላይ የተገኙ አንዳንድ ተናጋሪዎች በነጋሶ ላይ የደረሰው በደል ከለውጡ በፊት በኢትዮጵያ የነበረውን ሁኔታ ያሳያል ብለዋል። በደሉን የፈጸሙት እነዚያ መሪዎች በሕይወት እያሉ ነጋሶ እንደዚህ በክብር መሸኘታቸው ግን መጽናኛ እንደሆናቸው ተናግረዋል። ዶክተር ነጋሶን ከወጣትነት ዕድሜ ጀምሮ የሚያውቋቸው የቀድሞ የአንድነት ፓርቲ ዋና ጸሐፊ አቶ አስራት ጣሴ ከእነዚህ አንዱ ናቸው። ጨካኝና አምባገነን መሪዎቻችን ዶክተር ነጋሶን በመርህ በሀሳብ ከተለያቸው በኋላ እንዳጉላሉትና እንደጎዱት ሁሉ ሞቱንም ርካሽ የማይረባና እርባነዲስ ሊያደርጉ የነበራቸው ተስፋ ከሽፏል። ዛሬ እነሱ በህይወት ያሉ ያጡትን ክብርና ሞገስ እሱ በሞቱ አግኝቷል። ለእግዚአብሔር ምስጋና ይግባ። የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ በበኩላቸው ነጋሶ ምሳሌ የሚሆን ህይወት ኖረው ማለፋቸውን ተናግረዋል። የግል ጥቅም ሀብት ለእርሳቸው ምንም እንዳልነበረ በኑሯቸው አሳይተዋል። ቀደም ሲል በመዝሙሩ እንደሰማነው የዓለም ሀብቶች ዛሬ ታይተው ነገ ይጠፋሉን ጠንቅቀው ያወቁ ትልቅ ሰው ነበሩ። በዛሬው የቀብር ስነ ስርዓት ላይ ጠቅላይ ሚኒስትር አብይ አህመድን ጨምሮ ሌሎች ከፍተኛ የመንግስት ባለስልጣናት እና ቤተሰቦቻቸው ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር። በአፋር ብሔራዊ ክልላዊ መንግስት ሲተዳደሩ የቆዩ ሶስት ወረዳዎች ወደ ሶማሌ ክልል እንዲካለሉ የሶማሌ ክልል ገዢ ፓርቲ በቅርቡ ያሳለፈውን ውሳኔ የሚጋሩ ድጋፋቸውን በሰላማዊ ሰልፍ ገልጸዋል። በሌላ በኩል ደግሞ የሚቃወሙት በመግለጫ ቅሬታቸውን አሳውቀዋል። በአፋር ክልል የሚገኙ የፖለቲካ ድርጅቶችን ያነጋገረው የደሴው ሪፖርተራችን መስፍን አራጌ ከአፋር እና ከሶማሌ ክልሎች መሪዎች ተጨማሪ ማብራሪያዎችን ለማግኘት እየጣረ ነው። በነገው ምሽት ሙሉውን ዘገባ ይዞ ይመለሳል። በአፍሪካ ቀንድ እየታየ ባለው የፖለቲካ ተለዋዋጭነት ላይ ጣና ፎረም መምከሩ ለቀጣናው ሰላም ትርጉም እንዳለው የኢትዮጵያ ፕሬዝደንት ሳህለ ወርቅ ዘውዴ ገልጸዋል። ስምንተኛው የጣና የሰላምና የደህንነት ከፍተኛ ፎረም የአፍሪካ ቀንድ የፖለቲካ ተለዋዋጭነትና ስ የሰላም ጅማሮዎች በሚል መሪ ቃል ትናንት ቅዳሜ፣ ባህር ዳር ላይ ተካሂዷል። የባህር ዳር ሪፖርተራችን አስቴር ምስጋናው ዝርዝሩን በነገው ምሽት ታቀርባለች። ክቡራትና ክቡራን የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ አሉላና ወደ አዲሱ ልመልሳችሁ። ከራዲዮ መጽሔት ዝግጅታችን ተመልሰናል። የፕሮግራሙ አዘጋጅና አቅራቢዎች እኔ አዲሱ አበበና አሉላ ከበደነን። በመጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ ትዝታ ከበሮ ተንተርኮሳቱ ነበልባሉ አብቦ ኑ ደርጉት ሲለን ጃዌውን አቅርቦ የኔና የአንቺ ልብ ሙቀት ከላ ኖሮ ይኸው የተረፈን ወረና እንጉርጉሮ መከራና ሮሮ ምቱ ውል የሌለው ትዝታ ከበሮ ይላል። አንዳንድ ግጥሞች ከመወደዳቸው የተነሳ በቃል እያለ በቃሉ ለመያዝ ስለፈቀደውም ገጣሚ የሚነግሩን ያለ ይመስለኛል። ለማንኛውም በኋላ በውይይታችን የምናገኛቸው ዶክተር በድሎ አቅጅራ ናቸው። የቀጣዩን ባለታሪክ ግጥም መክፈቻችን ያሰሙን፣ እናመሰግናለን ዶክተር በድሎ ርስትልን። አመሰግናለን ርስትልን። በመጪው ራዲዮ መጽሔት የባለ ታሪኮቻችን መታሰቢያ ቅንብር በሚታወሰው ዛሬ በቅምሻ ነው። ዝግጅቱን የምናስተዋውቀው በባለ ቅኔው የሥነ ጽሑፍና የቲያትር ጥበብ መምህሩ ሐያሲና፣ ጸሐፊ ተውኔት ደበበ ሰይፉ ግጥም ዝግጅታችንን ጀምረናል። የምሽቷን ቀዳሚ ዜማ እናስከትል። Marca deja, te-mi obligă în repede. Ia calat și vinieti când fermau zima, ia zima, a sabia. የጋዜጠኞች የጠረጴዛ ዙሪያ ውይይት ነው። ቀዳሚው ዓመታዊውን የፕሬስ ነጻነት ሳምንትን ተንተርሶ በተለይ ዛሬ በኢትዮጵያ ከሚያሳሱ ጉዳዮች ጋር ተዛምደው የሚነሱ ጭብጦችን ይቃኛል። የጠረጴዛ ዙሪያ ውይይታችን ቀጣዩ መሆኑን በመግቢያችን አስተዋውቀናል። እንግዶቻችንን እናስተዋውቅ የሚል ሀሳብ ዳዳኝና እንግዳችንን ወደሚለው ላችችለው በጣም ቀሩ ሄድ የዋለ ያደረ የጋዜጠኝነት ጉዳይ ሲነሳ ጋብዘን ወደ ስቱዲዮም እናመጣት። የጠረጴዛ ዙሪያ ውይይታችን ደንበኛችን ትዝታ በላቸው አብራናለች። ትዝታ እናመሰግናለን። እኔም አመሰግናለሁ። ዛሬ የዓለም ፕሬስ ቀንን ተንተርሶ የምናደርገው የጠረጴዛ ዙሪያ ውይይታችን የፕሬስ ሳምንት እያልን ነው። በስርጭታችን አልፎ አልፎ የጠቃቀስ ነው። ሶስት ቀናት የዘለቀ ነው። የተለየ ትኩረትም አድርገዋል። የሚያነጋግሩት ጉዳዮች ግን የዛሬ ዓመት እንኳን ስንነጋገርበት ከነበረው የተለወጠ ይመስላል። እስኪ ዋና ዋናዎቹን አንኳሩን ጭብጦች እናንሳና የፕሬስ ይዞታ በኢትዮጵያ ዛሬ ምን ይመስላል? አቅጣጫውስ? ምንስ ፈተናዎች ያሉት የሚሉትን አንድ በአንድ ለማንሳት ትልታ ካንቺን ጀምር። እሺ እንግዲህ የተለወጠ ነገር ምንድን ነው? ኢትዮጵያ ውስጥም ይሄ ዝግጅት እንዲካሄድ የተደረገበት ምክንያት ኢትዮጵያ ፈጣን ለውጥ እያካሄደች እና በተለይም ደግሞ እስር ቤቷ ውስጥ ከረጅም ዓመታት ወዲህ ለመጀመሪያ ጊዜ ምንም ጋዜጠኞች የሏትም። አንድ ሁለተኛ ቀድሞም ቦታቸው አልነበረም፣ ግን አሁን ወጥተዋል ነው። አዎ የእስር ቤት ውስጥ አይደሉም እንደሚታወቀው በጣም ብዙ ጋዜጠኞች በነጻነት በመስራት ስም መብታቸውን ለመጠቀም ሲሉ ብዙ የታሰሩ፣ የተሰደዱ፣ በስደትም የሞቱ ሰቆቃ የተፈጸመባቸው በጣም ብዙ ጋዜጠኞች ነበሩ ኢትዮጵያ ውስጥ። ኢትዮጵያ የመገናኛ ብዙሃን ነጻነትን ፈቅዳለች። በርካታ ቴሌቪዥኖች፣ በርካታ የግል ሬዲዮ ጣቢያዎች እንዲሁም ደግሞ ጋዜጣዎች እየሰሩ ነው። ይሄ ነው ለውጡ። ነገር ግን በትክክል እየተሰራ ነው ወይ፣ ጋዜጠኝነት የሚለውን ደግሞ ልንወያይኝ እንችላለን። ፈታ ፈታ አድርገን ማየት ያለብን ጭብጥ ነው። አዲሱ ያንተን እናስከትል። እኔ እንግዲህ እንግዳም ነኝ ጠያቂም ነኝ። ትዝታ ያለችው እንዳለ ሆኖ የታሰሩ ጋዜጠኞች የሉም፣ ታስረው የነበሩም ወጥተዋል። ይሄ ሀቅ ነው አሁን የምናየው ነገር ግን የታሰሩ ጋዜጠኞች ባይኖሩም ሀሳባቸው የታሰረ ጋዜጠኞች ይኖሩ የሆነው የሚለው ጥያቄ ሊያወያየን ይችላል አንድ ሁለት ብዬ ለመጥቀስ ባልችልም ይሄንንም ልንመረምረው ይገባል ሀሳቦች ተለቀዋል ወይ በመንግስትም መገናኛ ብዙሀን ያየን እንደሆነ ለምሳሌ የኢትዮጵያ ቴሌቪዥን ከዚህ ቀደም የመመልከት ፍላጎት ብዙ ሰው ዘንድ አናይም። ግን በአሁኑ አዲስ የለውጥ ዘመን የኢትዮጵያ ቴሌቪዥንን ሰው ተሽቀዳድሞ ያያል በሚያየበት ጊዜ አሁንም ሊያይ የሚፈልገውን ያያል ወይ? ጋዜጠኝነት እንግዲህ እንደምናውቀው አራተኛ መንግስት ሲባል የለም። የመንግስትን የዕለት ተዕለት ሁኔታ እየተከታተለ በጎውንም ደካማውንም መጥፎውንም ጎን የሚዘግብ ነው። ይሄ አሁን እየተካሄደ ነው ወይ እየተደረገ ነው ወይ ሊያወያየን ይችላል። በትክክል ያወያየናል። አዲሱ አገር በፈጣን ለውጥ ውስጥ ይልቁንም ደግሞ በፈተና ውስጥ እያለፈች የሚመስልበት ሁኔታ እንደመኖሩ ጋዜጠኝነቱም ስራውም የዛ ነጸብራቅ ይመስላል። ቅድም አንተ ያነሳኸውን ጭብጥ መልሰን አንዳንድ ብለን እንደምናነሳው ይዘን የዘንድሮ የፕሬስ ቀን ምናልባትም የተለየ ትኩረት አድርጎበታል ማለት የምንችለው የሐሰት ዜና መሰራጨት ያመጣው ጣጣ ነው። ከቀደሞ በተለየ ወይም ደግሞ ልዩ ሁኔታ ፈጥሮ እያሰጋ ያለው ጦር ከፈታው ይባል እንደምታውቁት፣ በብሂሉም ወሬ የፈታው ይከፋል ብዙ መዘዝም ያመጣል ነው። ወዲሁም ደግሞ የማህበራዊ መገናኛ ብዙኃን እንደ ልብ መኖር ቅድም ትዝታ በገለሺው ለኢትዮጵያ የተለየ ትኩረት እንዲሰጣትና የዓለም የፕሬስ ቀን እንዲከበርባት ምክንያት ከሆኑት አንደኛው ወደ ሁለት መቶ ስልሳ አራት ዌብሳይቶች እስከ አለፈው ዓመት ድረስ የተዘጉ ዌብሳይቶች ሁሉ ክፍት ሆነዋል። ያ ክፍት መሆናቸው ሰየው ባስባለ ሰዎች በቅርቡ በቀላሉ መረጃ እንዲያገኙ እድል መፍጠሩ የሚወደሰውን ያህል ግን ያልተጨበጠ መረጃ ሰዎች በፈለጉበት ፈተናዎችም የደቀኑበት በዚህ ፕሮግራም ወደ ኋላ ላይ የምናመጣው ከሐሰት ዜና ጋር የተገናኘ አንድ ታዋቂ ሰው በህይወት እያለ ሞተ የተባለበት አጋጣሚ ባለፈው ሐሙስ የዘገብ ነው። ዛሬ በስፋት የምንመለከተው እሱን ሁሉ ይጨምራል። እስኪ ገፋ አድርገን እንሂድ። ትዝታ የሐሰት ዜና ፈተናዎቹ አዲሱ ያለውንም ጭብጦች ማንሳት ይኖርብናል። የሐሰት ዜና እንግዲህ ብዙ የጋዜጣ ስራዎች በሁለት ከፍለም ብናየው አንደኛ ከእውቀትና ከልምድ ጋር የተያዙ እውቀት ኖሮ ለሙያ ታማኝ ሆነ የምትሰራው አለ። ሌላ ደግሞ የፖለቲካ ተልእኮ ኖሮ የምታሰራጨው የውሸት ዜና አለ። ይሄ ፌክ ኒውስ የሚባለው እንግዲህ እንኳን እንደ ኢትዮጵያ ባለች ታዳጊ ሀገር ይቅርና እዚህም እንደ ገንዘብ መቢያ የሆነ በተለይ በድረገጾች ላይ በሚሰራጩ ለምሳሌ ዩቱብ ላይ የሚሰራጩ ከአርዕስት ነው የሚጀምረው። ዩቱብ ሄደህ ክሊክ አድርገህ ያንን ስትሰማ ገንዘብ ስለሚያገኝ ያ ሰው የፈለገውን ነገር ነው እዛ ላይ የሚያሰራጨው። ወይ የተሳሳተ አርዕስት ወይንም ደግሞ ማራኪ የሆነ አርዕስት ይሰጥህና ከዛ ይጀምርና እስከ ለየለት አሁን ዛሬ የምታሰራጩት ታዋቂ ሙዚቀኛና የሃይማኖት ሰው ዘማሪም ነው ሞተ እስከ ማለት ሌሎች ሌሎችም አሉ። እንዲህ አይነት በጣም የሚያውኩና የሚያዘናጉ ማህበረሰብን የሚበጠብጡ ዜናዎች ይሄ እንግዲህ ከዚያ ነጻነት ጋር የሚመጡ ነገሮች ናቸው። በጣም ብዙ ጊዜ ፌስቡክ ላይ ነው እንደዚህ አይነት ነገሮች የሚሰራጩት። ፌስቡክ እዚህም ቢሆን በአሜሪካን ሀገር ባለቤቱ ኮንግረስ ፊት ቀርቦ በየጊዜው የሚመሰክርበት ሁኔታ ነው። ችግሩ ምንድን ነው? በሚዲያ ነጻነት እና በነጻነቱን በትክክል መጠቀም መካከል ያለው ሚዛን ነው ሁልጊዜ ጊዜ የሚጋጨው። አንድ እንደው ቅድም ትዝታ ያነሳቸው ማንም ሰው ምሮ ውስጥ ያለ ይመስለኛል እነዚህ የሐሰት ወሬ የተባሉ የሚነዙ በየዩቱቡ የሚገለጡ እነሱን ምን ማድረግ ይቻላል? ለምሳሌ እዛው ቅርብ አገር ውስጥ ያሉ ለምሳ ሬዲዮኖች ሁሉ ነበሩ፣ ኢትዮጵያ ውስጥ በድፍረት ህዝብን የሚዘልፉ እዚህም ዋሽንግተን እናቅ ነበረ፣ ህዝብን የሚዘልፉ ከገዢው ስርዓት ጋር ወግ ነው። እንደነዚህ አይነቶቹን ማገድ የፕሬስ ነጻነትን መገደብ የሆኑ ወይ ምንድን ነው መፍትሄ ውስጥ አዲሱ መጪውን ሌላ ትልቅ ፈተና የሚያመላክት ይመስለኛል። የደረስንበት ጭብጥ ብዙ የሚያነጋግረው ነው። በአንድ በኩል የሰዎች የመናገር ነጻነት፣ የፕሬስ ነጻነት ገደብ እንዳይኖረው ሰዎች በተፈጥሮ ያገኙት መብት እንዲከበር እኛን የመሰሉ በሙያ ውስጥ ያሉ ሰዎች ስለ መፈቀዱ ብቻ እንድናወራ እንመርጣለን። በሌላ በኩል ግን በአንጻሩ የሰውን ህይወት ለአደጋ የሚጋርጥ አንዱን ከሌላው ጋር የሚያጋጭ መሰረት የሌላቸው መረጃዎች መሰራጨት ገደብ እንዲደረግላቸው በግድ የሚገፋ ነገር ይፈጠራል ይሄ ታዲያ ጤናማውንም ጋዜጠኝነት በአግባቡ የሚሰራበት ሁኔታ ላይ ሁሉ ያልተፈለገ ነገር እንዳያጠላ ስጋት ያሳድራል አዲስ ረቂቅ እየወጣ ነው ግን ያም ረቂቅ በስጋት እየታየ ነው በነጻነት መኖር ስንችል ያልተፈለገ ነገር ሊጋብዝብን ነው ወይ የተባለ ነው ምሳሌዎች እናንሳ ትዝታ ገፋ እንድታደግ ይፈልጋለሁ አፍሪቃንም የሚመለከት አዲስ ረቂቅ እየታየ ነው በለንደን ለንደን ብቻ ሳይሆን በአውሮፓ ቅድም ያነሳሻቸውን ፌስቡክ እና ሌሎች የሶሻል ሚዲያዎችን የሚመለከት እነሱ መጠቀሚያ መሳሪያ ናቸው እና በእነሱ ላይ ለሚሰራጨው ኃላፊነት የሚወስዱበት ቅጣትም እየተቀጡ ነው ቀርበው እና እዚያ ላይ ከመብት ነጻነት ጋር የሚያሻማውን ቅድም ያልሽው ሚዛን ፈተና ላይ እየወደቀ ይመስለኛል። ልክ ነው። አንደኛ የደለበ የፕሬስ ነጻነት ያለበት ሀገር ሁለተኛ ቴክኖሎጂውም የረቀቀ አሜሪካ እዚህም ችግር እየፈጠረ ምርጫም ውስጥ እየገባ የፌስቡክ ነገር ወይንም ደግሞ የሀሰተኛ ወሬዎች ነገር እያስቸገረ ባለበት ሁኔታ እንደ ኢትዮጵያ ያሉ ታዳጊ ሀገሮች ሊያደርጉት የሚችሉት ነገር ምንድን ነው? አገሪቱን ወደኋላ መልሶ ይሄን አትናገር ያንን አትናገር ማለት ሳይሆን በተቻለ መጠን መጥፎ አድራጊው የሚቀጣበትን ሕግ ነው ስራ ላይ ቶሎ ማዋል። ነገሮች ተቀላጥፈው ስራ ላይ እንዲውሉልን ነው እኛ የምንፈልገው እና ከሁሉ አስቀድሞ ከምንም በላይ ሚዲያ አስፈላጊ ነው ለሀገሪቱ። ምክንያቱም የአብይ ነገሮች አሉ። አሁን ለምሳሌ ውጭ የነበሩ አክቲቪስት የሚባሉት ወይንም የፖለቲካ አቀንቃኞች ለአንድ ወገን ተጎዳ ብለው ሲታገሉ የነበሩ አገር ውስጥ ገብተው አሁንም ሚዛናዊ በሆነ መንገድ መገናኛ ብዙሃንን የማይጠቀሙበትና ለዛ በፊቱ ነው ሲያቀነቅኑ ለነበረ ማህበረሰብ ብቻ እያቀነቀኑ ህዝብ ከህዝብ ይጋጫዋሉ። ይሄ አንድ ትልቅ ትልቅ ፈተና ነው። ዋናው ነገር ዞሮ ዞሮ ኢትዮጵያ ውስጥ የሚፈለገው ሰላም፣ የህዝብ አንድነት፣ እኩልነት፣ ፍትህ፣ ነጻነት ነው። ያንን የሚጋፍ ነገር ደግሞ መገናኛ ብዙሃን አደገኛ በሚሆንበት ጊዜ ይሄ አንድ አለ። ሌላው የሐሰት ዜና የሚሰራጭበት ሁኔታ አለ። አሁን ለምሳሌ በጣም የዘገነነኝ አንድ ዜና እንደ አጋጣሚ አይቼ ፌስቡክ ላይ እንደው ለመጥቀስ ያህል ወሎ አካባቢ ወይንም ሰሜን ሸዋ አማራና ኦሮሞ ግጭት በነበረበት ጊዜ ነው። ፌስቡክ ላይ ምን ይላል? አብይ አህመድ ኦነግን ወደ አማራ ክልል ልኮ አማሮችን ሊያስጠቃ እሱ ሩዋንዳ ሄዷል። ይሄ በጣም ከባድ ክስ ነው። እንዲህ አይነቱ ክስ ደግሞ የሚሰነዘረው በመናገር ነፃነት ስም ነው እና እንዲህ አይነቱ በሕግ መያዝ አለበት። ትልቁን ነገር አንስተሻል ትዝታ። አሁን በኢትዮጵያ ውስጥ ያለው ሁኔታ በተጨባጭ በተለይ መረጋጋት ሌለበት ግጭቶች እዚህም እዚያ የሚታዩበት ነው። የሚታየውን ነገር ይዞ አዲስ ነገር ሲሰማ ማጣራት ካልተቻለ ጊዜ ካልተወሰደ፣ ሁሉም ነገር ትክክል ተደርጎ የሚወሰድበት ነውና በእርግጥ አደገኛ ሁኔታ ውስጥ የሚያስገባ ይመስለናል። የሰዎች መብት ይገደብ ብሎ መጠየቅ አሳዛኝ ጥያቄ ነው። ነገር ግን ገደብ የሚጠይቅ ሁኔታ የተፈጠረ ይመስላል እዚህ ሀገር ሪስፖንስብል ጆርናሊዝም ተጠያቂነት ለእውነት ሆኖ ሳለ ኃላፊነት ደግሞ ለሕዝብ ኃላፊነት የሚሰማው አይነት መገናኛ ብዙሃን እንዲሰፍን የማድረግ ያህል ነው። ምክንያቱም ዋናው ነገር የሕዝብ ሰላምና ደህንነት እስከሆነ ድረስ ሕዝብን የሚያጋጭ ሚዲያ እንዲኖርም መፈቀድም የለበትም። ሕዝብን ከሕዝብ የሚያጋጭ መፈቀድ የለበትም። ልክ ነው ግን እንዴት ነው? ልክ ነው፣ ልክ አይደለም የሚለው የምንፈረጀው አሁን ለምሳሌ ቅድም የሰጠሽው ምሳሌ ማንም ሰው የሚገምተው አንድ ሀገር መሪ ሌላ ቡድን ልኮ ሌላውን ማስጨረስ እሱ ደግሞ ሌላ ሊሆን የሚችል አይደለም። ግን እንዲህ አይነቶችን ነገሮች ልክ አለመሆናቸውን ስንነግር ምንድን ነው መለኪያችን? ይሄ ዜና የማይሆን ነው ይሄ ዜና ውሸት ነው። መስፈርጃችንማ እውነትና እውነት ብቻ ላይ የተመረኮዘ የተረጋገጠ ተአማኒ የሆነ ዜና ማቅረብ ነው። በቃ ይሄ እኮ ነው መሰረታዊው የጋዜጠኝነት አሁን የቀድሞ የተጠቀምኩት ምሳሌ በጣም ብዙ ስራ የሌለው ሆድ የባሰው የተቆጣ ወጣት ባለበት ሀገር ውስጥ እንደዚህ የምትጭርበት አይነት ዜና ነው። ሽዝት አሁን ያነሳሻቸው መደበኛ ጋዜጠኝነት በሚሰራባቸው ተቋማት ሲሆን፣ ቁጥጥሩ ቀላል ነው። እንዳለመታደል ሆኖ ግን ይሄ ቴክኖሎጂ የቸረንን ትልቅ ስጦታ፣ ማንም ሰው አንድ ግለሰብ ስማርትፎን የሚባለው የስልክ አይነት ካለው በፌስቡክ ዛሬ በዩቲዩብ አንድ ሰው ተነስቶ ስለሚያውቀውም ስለማያውቀውም ነገር የሚናገርበት በግለሰቦችም የሚደረግበት ሁኔታ መፈጠሩ እንዲህ ያሉ መረጃዎች ሲመጡ ዋናው ማሸነፊያው ቅድም እንዳልሽው ያን ገጽ በገለጥን በከፈትን ቁጥር ሰዎች ተመልካች ባገኙ ቁጥር ተጠቃሚ ስለሚሆኑም የውሸቱ መራባት እድል ያገኛልና፣ አንደኛ መጠየቅ አለብን ቆም ብለን ይሄ ነገር እውነት ነው ወይ አይደለም ወይ፣ ከሌላ መረጃ ማመሳከር እንችላለን ብለን መጠየቅ አለብን። ይሄ ለአድማጮች ለተመልካቾቻችንም ጭምር ነው። ሁለተኛው ትክክለኛ መረጃ በነጻነት የሚገልጽ መንግስት ያስፈልጋል። ከፊል ኃላፊነቱ ወደ መንግስት ማሻገር አለብን። መንግስት በሰዓቱና በጊዜው ስህተቶችን ጭምር መናገር ማመን አለበት። መንግስት ቀድሞ ካደረገ ሌላ ሰው ከሳሽ የውሸት የሚያወራው ሰዎች ጊዜ አይኖራቸውም እና እነኝህን ሁለቱን አብሮ ማዛመድ ትልቅ ነጥብ ነው ያመጣሁት። እንደውም አሁን ያለው መንግስት የሚተችበት ትልቁ ድክመት የሚባለው ይሄ ነው። ዝምታ በዛው። ምንድን ነው መደበኛ የሆነ መግለጫ የሚሰጥበት ሁኔታ መኖር አለበት አገር ውስጥ። ምክንያቱ እንግዲህ አገሪቱ ሽግግር ላይ ናት። እነኚህ ሁሉ ውዥንብሮች ይጠበቃሉ እንበል። የሚዲያም ውዥንብር፣ ሌላውም የወሬውም፣ ማንኛውም ውዥንብር ይጠበቃል። በዚህ ውስጥ ግን ሀ ተብሎ ግልጽ የሆነ አንተ እንዳልከው መረጃ የሚሰጥ በየጊዜው የለም። ይሄ ነው የሆነው። መንግስት አይዋሸንም ማለት አይደለም። መንግስት የሚዋሽበት ጊዜ አለ። ነገር ግን በተቻለ መጠን ጋዜጠኞች ትክክለኛው መረጃ አግኝተው እንዲሰሩ መንግስት በሩንም መክፈት አለበት። እንደውም እኮ አንድ ሌላ የሚተቸው ምንድን ነው፣ ቅድም ብለናል። ማዕት ቴሌቪዥን ጣቢያዎች አሉ፣ ማዕት ሬዲዮ ጣቢያዎች ፈልተዋል ነው የሚለው። ሬዲዮ ጣቢያዎቹ እና ቴሌቪዥኖቹ አሁን የተጠመዱት የፖለቲካ ውይይት በማካሄድ ብቻ ላይ ነው። ጋዜጠኝነት ሁለት ሰዎች አገናኝተ የፖለቲካ ውይይት ወይንም ሶስት ሰው አገናኝተ የፖለቲካ ውይይት ማድረግ ብቻ አይደለም። ወርደ ገጠር ስለ ሴቷ ኑሮ፣ ስለ ወጣቶቹ ኑሮ፣ ስለ ስራ አጥነት፣ ስለ ሕክምና፣ ስለ ትምህርት ጥራት፣ ስለ ጤና፣ ስለ ብዙ ነገሮች መዘገብ ይቻላል። ለግል ገኖ ለመውጣት እውቅና ለማግኘት የሚደረግ የሚመስሉ አዝማሚያዎችም ጎልተው ይታያሉ። እንዲህ ያለው ውይይት ሌሎች የሙያ አጋሮቻችን ይዘን በቀጣይ ፕሮግራማችን ብንመለስ አዲስ ትዝታ በጣም እናመሰግናለን። ስለ ሁልጊዜው የተለመደ ትብብርሽ እግዚአብሔር ይስጥልን። ഓക്കല്ലെ നെസ്സ് ലിസ്വാൻ അബദ ഫിഞ്ഞെച്ചാ നക്കൈനൗ വോയ് ദഹേ ശീരം മാലൻ ബിൻ ദഫക്കരച്ചു സബഗലമായി വോയ് ദഹേ ആബെ സായി വോയ് ദഹേ ആബെ സായി © bf አሁን ሙሉቀን መለሰ ነው። ምን የእርሱን የመሰሉ ግርማ ጫወቶች ቢሰሙ ሙሉቀን መለሰን አይስቶትም። ከተወዳጅ ዜማዎቹ አንዷን ትዝዝ በግላይ ነበር ያጣጣም ነው። አድማጮች ታዲያ ከስልቱም ያለፈ የሚያነጋግር ምክንያት አለን። በያዝነው የዓለም የፕሬስ ቀን ወይም የፕሬስ ሳምንት በሰፊው ትኩረት ከተደረገበት አንድ ጉዳይ ጋርም የሚዛመድ ይመስላል። ወደዚያው እንውሰዳችሁ። ሙሉ ቀን መለሰ አለ። ሰው በህይወት እያለ ህይወቱ አልፏል የሚል ነገር ያልሆነ ዜና ተደጋግሞ ይሰማል። በሽተኛ የሆኑ ሰዎች የሚያደርጉት ስለሆነም ልታቆመው አትችልም። ታስታውሳለህ? ለምሳሌ ነፍሱን ይማረው ምሩስ በህይወት እያለ ሞታ በእኛ ጋር ደረሰ ወሬው እና ይሄ እንደዚህ አይነቱ ሟርት ልቦና ይስጣቸው እንጂ ሊቆም አይችልም ልልህ ነው። የተለከፉ ወይም በቅርብ ዓመታት እንኳን በርካታ ታዋቂ ሰዎችን በዚህ መልኩ አልፈዋል ተብለዋል። ለተረዳሁት ሙልቀን ይሄ የመጀመሪያው አይመስለኝም። ከዚህ ቀደም እንዲሁ የተባለ ይመስለኛል። ለማንኛውም ሙልቀንን አግኝተናል። በስልኩ መስመር እንደምን አለህ ሙልቀን? ሰላም ለእናንተ ይሁን። ደህና ነኝ ሌስተነበት ብቻ ብዙ ስልክ ስትመልስ እንዳመሸህ እንዳደርክ እገምታለሁ። አዎ ልክ ነው። ምንድነው እንዲህ አይነት ነገር እንደው ከዚህ ቀደም ሆኖ አልኮ ተደጋገመ አይደለም ተደጋገመ እንግዲህ እኔም ማውቀው ነገር የለም በሚዲያው መስመር ላይ እናንተ ናችሁ እና ፌስቡክም ቢሆን ዩቱብ የሚባለውን አላየውም። አንዳንድ ጊዜ ሳት ብዬ ከገባው እንኳን ውሸት ብቻ ስልምም ሰባ ወጣል እኔ ምን እንደምለው አላቅም። በምንም እንደሚገኙ አላቃቸው ሶስትም ማን እንደዚህ እንደሚያደርግም አይዲያው የሚልነ ይሄ ከማንኛችንም ውስጥ ኮንትሮል ማድረግ አልቻለም። እንኳን ግለሰብ መንግስትም አልቻላቸው። ለነገሩ የሀሰት ዜና በብዛት የሚናፈስበት ሰዎች ከአንዱ ጥግ ሆነው የፈለጉትን በፈለጉ ሰዓት የሚሉበት ሁኔታ ሰዎች መረጃ በመለዋወጥ በሚረዳዱበት ጥሩ ነገር በማምጣት ፋንታ እንዲህ ዓለም የሀሰት ዜና ያውም የክፋት ዜና ይተላለፋል። ነገር ግን አንተ በጤናማ ሁኔታ እንዳለህ ነገር ስላለህበት እኔ በእውነት ከበፊቱ እንደውም አሁን ጤንነቴ እየተሻሻለ እየተሻሻለ የመጣበት ጊዜ ጥሩ ነው። የሚገርም እኔ ለምን እኔ ላይ ደግሞ ይሞታል ብሎ እንደሚያሟርቱ አላውቅም። እንግዲህ መቼም በዚሁ ይለፍ የሚያሰኝ ነው። በተለይ እንደዚህ ማውራት ወይም መሟረት ይባላል፣ ተገቢም አይደለም። በእውነቱ ምን አይነት አእምሮ እንዳላቸው አላቅም። እንዲያደረጉ ሰዎች በብዙ ሰው ላይ እንዲያደረጋሉ፣ እንደምን እንዳልነው በአንተ ላይም ተደጋግሞ ሆኗል። ይሄ አሁን የማህበራዊ መገናኛ ብዙሃን በቀላሉ መረጃ ከአንድ ቦታ ወደ ሌላ ቦታ በአፋጣኝና በጊዜው ማሰማት የሚችል መሆኑ ለወጥ ያደረገው ይመስላል እንጂ ጥሩ መረጃ ቢሆን መልካም ነበር። ከዚህ ቀደም ብዙ ዓመትም ወደኋላ ሄዶ ሄዱ በወሬ ደረጃ ይናፈስና የሚታረምበት ወይ ሐሰት መሆኑን እኛ እንደምናደረገውም በሬዲዮ ወይም በቴሌቪዥን ነው የሚሰማው እንጂ ያኔ መልስም ወዲያው ፈጥኖ የሚሰጥበት የለም። ዛሬ ግን ያንተ አድናቂዎች በቀጥታ ማያገኙ ወዳጆቹ ሁሉ ይህን ዜና ሰምተው ፌስቡክ ላይ እንደተመለከት ነው የሐሰት ዜና መሆኑን ባለመረዳታቸው የሀዘን ስሜታቸውን ሲገልጡ ተመልክተናል። በዚህ ምልልሳችን አዲሱ ለብዙዎቹ የተሳሳተ መረጃ መሆኑን እንዲደርስም እድል ያገኘን ይመስለናል። አዎ ብዙዎቹ የአንተ አክባሪዎች አድናቂዎች፣ አዎ ዜናው ደስ እንደሚላቸው እርግጠኞች ነን። ይሄን ደሞ ወሬ ለሚያናፍሱ ሰዎች በእውነቱ ከዚህ መጥፎ ድርጊት ተቆጠቡ ከማል ሌላ ምንም ልንል አንችልም። አንድ ጊዜ ተስፋ አበበ የኔ የታወቅኩባት ያስተዋወቁኝ ደራሲ ናቸው። በሳቸው ዘፈን የታወቅኩት እናቴ ስትወልደኛል። እነዚህ ሁሉ የሰጡት ይሳቸው ናቸው። አንድ ቲያትር ጽፈው ነበር፣ የወሬ ፈላስፋ የወሬ በጣም ስለመወደው ልረሳው አልችልም። ወጋየው እንዴት አልኩ እንደተጫወተው በፍጹም ፊቴ አለ ዛሬ ድረስ። እሺ የሙኑ ቀርም ነው በቃ የወሬ ፈላስፋ፣ የምላስ ስፖርተኞች የሚል ነገርም አለው ነበረውና አንድ ጊዜ ተደዋውለን ከጋሸሳይ ጋር፣ ይሄ ትያትር አሁን ነው መሰራት ያለበት። ጥሩ ነው በጣም ያሰኝ ልቤ እኮ ነው የምነግርሽ። እኔ ምን እንደምለዋን አላውቅም። እኔ ደህናውን ህዝብ አለም ጀምረው ያንዳንዶች ነው ህዝብም አይደለም። ሙልቀን ይሄ ሼክ ፋትራ ሚስተር ናቸው ጥሩ ሰዎች አሉ። ልክ ነው፣ ልክ ነው፣ ልክ ነው። አሁን ግን ይሄ ወጣቱ ክፍል ላይ በተለይ ይሄ ዩቲዩብ እና ፌስቡክ አጥፍቶታል። ህዝባችን እንደዛ ነው የማይሆን እንግዲህ ዛሬው መልካም ዜና ተመለከተ ነው በአጭሩ ያቀረብን የእድሜ ልክ ስራዎችህን በያሉበት እየሰሙ ድምፅህን የሚናፍቁ ምልቀን ደህና ነው ወይ የተሻለ ወይ የሚሉ አድማጮቻችንም እናድርገው ቃለ ምልልስ ይህንኑ ቃል ገብተን እንለያይ። ምልቀን ደህና መሆንህን በመስማታችን ደስ ብሎናል። ጤናህን እግዚአብሔር ይጠብቅ። አሜን፣ አመሰግናለሁ። የቀደሙት በሚል ርዕስ በቅርቡ ባስተዋወቅ ነው እና በቱባ ቱባ ሥራዎቻቸው የሚወደሱ የኪነ ጥበብ ሰዎች የሚታወሱበት አዲስ ቁንብራችን ነው። ተከታዩ አሁን የደማሙን ብዕረኛ መንግስቱ ለማን ድንቅ ሥራዎች አስደማሚ ጠባይና የጥበብ ሕይወት የተመለከትንበት ከብዕርና ከመድረክ ተማሪዎቻቸው ጋር የጀመርነው ወቅ ቅድም እንዳልነው ዛሬ ይቋጫል። የቀደመው የራዲዮ መጽሔት ወጋችን ታዲያ እንዲህ ነበር የተገባደደው ዓለም ወደ ተማሪነት ዘመናቸው የሚመልሰን በፍቅር ቋንቋም ሆነ አገላለጹ ይልቁንም ደግሞ በጫዋታ ለዛው በዚያ ዘመን ጓደኞቻቸው የቀለዱባቸውን ከሳቸው ገጠመኝ ጋር ተያይዞ የሚነገር ነገር ግን እሳቸው ውበትም የቀልድ ለዛም አላፍሰው የገጠሙትን ግጥም ብታጋሪ ነው ደስ ይለኛል። እኛም ደስ ይለናል ዓለም። ለዛሬ ግን በቂ ጊዜ የለም። ቀሪው መቅረቡ ግን አይቀርም። እርግጥ ቀኑ አይታወቅም። እንሳላስበው ግጥም ገጠምኩ አይደለም፣ ቡድ እኮ ነው። እናንተ እያለም ፀሐይ ሰምተሽኝ ይሆን? ምንም አትል በርታ በይኝ። ቀጠሮ የተጠንበት ደግሞ እልባት ካደረግንበት ጭብጥ እንዲህ ይንደረደራል። በዚያ ዘመን የማይታይ በሚመስል ወይም በማንጠብቀው ዛሬ ላይ ሆነን ስናስበው በዚያ ዘመን ፍቅርን በዚህ መልኩ ይጻፋለው የከሚያስብሉን ገጣሚያን አንዱ ናቸው። ስዕል በሚመስል የግጥም ምስል ከሚከስተው ገብረ ክርስቶስ ደስታ የሚታያይ ይመስለኛል አለም ወደ ተማሪነት ዘመናቸው የሚመልሰን በፍቅር ቋንቋውም ሆነ አገላለጹ ይልቁንም ደግሞ በጨዋታ ለዛው የቀለዱባቸው በዚያ ዘመን ጓደኞቻቸው ከሳቸው ገጠመኝ ጋር ተያይዘው የሚነገር ነገር ግን እሳቸው የበለጠ ውበትም የቀልድ ለዛም ማላብሰው የገጠሙትን ግጥም ብታጋሪ ነው ደስ ይለኛል። ምንድን ነው እንግዲህ የሆነው? ይሄ ቅድም የእሳቸውን ባህሪ መልሼ እንዳስረዳሁት አንድ ሰው ነውር አድርጎ ያንተን ስም ሲያነሳ፣ ነውር እንደፈጸም ተደርጎ ሲወራ እሳቸው ያንን ነውር መልሰው በመወርወር ሰዎቹ ላይ አስነዋሪ የሚመስለውን ነገር እንዲያፍሩበት ማድረጋቸው ነው። እሱ እንግዲህ ልዩ እንትናቸው ነው። የጋሽ መንግስቱ ምንድን ነው ልጅቷን እንደሚወዷት ከጓደኞቻቸው ጋር አውርተው ጓደኞቻቸው ሀይ ሀይ ብለው ሂድና አናግራት ምን ያስፈራል ምናምን ብለው የላኳቸውም ጓደኞቻቸው ናቸው። ሄዱ ልጅቷን ሲያናግሯት፣ እንደተባለው ያው የነበረችበትን አፓርትመንት ዘግታ አለመፈለጓን አሳይታ ትመልሳቸዋለች። ኢትዮጵያዊ ናት። የትልቅ ሰው ልጅ ናት። እንደውም ማንነቷም ይታወቃል። መጥራት ልግም ግን፣ እንግሊዝ ሀገር አብረው ትምህርት ላይ ባሉበት ዘመን ነው። ልጅቷም ትታወቃለች። አሁን ይህንን መልሰው ለጓደኞቻቸው ሲነግሩ፣ ጓደኞቻቸው በጥፊ መታ መለሰችው እኮ መንግስቱን ብለው ቀለዱባቸው፣ ሳቁባቸው። ይህንን ውስጣቸው ይዘው መንግስቱ ደግሞ በብዕራቸው መልሰው ለማሸነፍ ኤምባሲ ውስጥ ራት ተደርጎ የመንግስት ባለስልጣናትም እንግዶችም የተጠሩ ትልልቅ ሰዎችም ተማሪዎቹም በነበሩበት ሰዓት እችን ግጥም ጽፈው ተነስተው በጠራ ጨረቃን አነበቡ ማለት ነው። በጠራ ጨረቃ በኩለ ሌሊት፣ አይኖቿ እያበሩ እንደ ከዋክብት፣ ሳማት ሳማት አሉት፣ እቀፍ እቀፋት አላወላወለም፣ ወጣቱም ታዘዘ። ወገቧን አንገቷን በእጅና እጁ ያዘ። ከንፈሩ በረአድ ወዳፏ ተጠጋ፣ ምንም እንኳ ጡቷ እንደ ሾህ ቢዋጋ። አፋ በመሆኑ የጉማሬ አለንጋ ጆሮ ግንዱን ሰማው በጥፊ ሲናገር። በጠራ ጨረቃ በኩለ ሌሊት፣ ዋ ጀማሪ መሆን ዋ ተማሪነት ዋ ትዕዛዝ መፈፀም፣ ምክር መስማት። ብለው አነበቡና ሰውን ዝም ማስተኛት ለማለት ነው። የራሳቸው ነው ተብሎ ሰራው ወረወሩት ወደ ህዝብ ለማለት ነው። ይህም በጣም የሚደነቁበት ነገር ነው። ደጋግሞ ቢሰሙት እንደ እንግዳ ደጋግሞ የሚያስቅ ለዛውም፣ ቁም ነገሩም ያልተለየው ግጥማቸው ነው። ታሪኩን ደግሞ ሲያውቁ ይበልጥ የተለየ ስሜት ያሳድራል። አለማየሁ፣ ለግጥሞች ተዘጋጅ። ከዚያ በፊት ግን ወደ በርሄ ይሻገራለሁ እንዳንጠፋፋ በዚህ ቀደም ብለን ባነሳ ነው የብርሃኑ ዘሪሁን ጽሑፍ ላይ ጸጋዬ እና መንግስቱ ለማን የስራዎቻቸውን ጠባይ በሚያሳየው ቀደም ብዬ እንደ ጠቆምኩት የጸጋዬ ድርሰት ቁም ነገር ሲጫ ነው የመንግስቱ ለማ ወደ ቀልድ ያጋድላል ይልና የጸጋዬ ጽሁፍ ስሜትን ይወጋል። ጸጋዬ በድርሰቱ ስሜት ውስጥ ራሱ ገብቶ እየተሰማው የሚጽፍ ይመስላል ይለዋል። በተመልካችና በአንባቢ ላይም ተመሳሳይ ስሜት ማሳደሩን ይጠቅስና ስራዎቹን ያነሳል። በአንጻሩ የመንግስቱ ለማ አቀራረብ የተመልካችና የታዛቢ አይነት ነው። ሊያስቅ ሊያስደስት ይችላል፣ ግን የተካፋይነት ስሜት ውስጥ የግድ አያስገባም፤ የሚል ነገር ይንደረደራል። መጽሐፈ ትዝታን ሌሎችንም የማናውቀውን ሌላ ዓለም ይታየናል፤ እነኝህን ስና ይላል። በምናብ የሚወስዱበትን ርቀት ለማሳየት በንጽጽሩ ሁለቱ ቀደም ብሎ በዚህ ጽሑፍ ስለተነሱ ነው ሁለቱ ላይ ትኩረት ያደረግነው። ምናልባትም ደግሞ በስራዎቻቸው ውስጥ የሚገለጹ ቁም ነገሮች ካሉ ጨዋታውንም ማከል ትችላለህ፣ ትዝ ያለህን። መልካም እንግዲህ ቱባ ቱባ ስለምትላቸው ሰዎች እያወራን አሁን ቱባ ቱባ ሰዎች ጋርም አብርዴ እያወራሁ ነው። አሁን ከአለም ፊት ሆኖ ስለ ግጥም ማውራት ከባድ ነው ለእኔ፣ ምክንያቱም አለም ራሷ ኦነር ኦን ሜሪት በጣም ታላቅ ገጣሚ ነች። እንዲሁም ደግሞ ስለ ደራሲ ብርሃኑ ዘሪሁን፣ ጋዜጠኛ ብርሃኑ ዘሪሁን ክሪቲክ ያነሳው ነገር አለ። እሱም ኦን ሂዝ ኦን ሜሪት እንግዲህ በጣም ታላቅ ታላቅ ደራሲ ነው። ግን በመልእክት ደረጃ እኔ የቶን ወይም የድምፀት ልዩነት ነው የምለው እንጂ የመንግስቱ ለማ ግጥሞችም ስራዎችም በጣም ጥልቅ የሆኑ መልእክቶች ያሏቸው። ቅድም እንዳልኩት ፕሌስ ኦፍ አይዲያዝ የሚባሉት እንግዲህ የነ በርናርድ ሾው፣ የነ ሄንሪክ ኢብሰን፣ የነ ጎልስዎርዚ አይነት ስታይል ተከትለው ትልቅ ትሬንድ ሴት ያደረጉ የደራሲዎች አጻጻፍ ስልት የተከተሉ ናቸው ግን በቀላል ቋንቋ በሲምፕሊሲቲ ያምናሉ። መንግስቱ ለማ ጋይ ጸጋዬ ደግሞ ወደ ከባድ ቃላት፣ በጣም ረዣዥም የፍልስፍና ቃለተው ሁኔቶች በሱ ይታወቃል። ዓለም እንደገለጸችው አንድ ተዋናይ ሰባት ገጽ ሳያቋርጥ በአንድ ጊዜ የሚናገርበት ይሄ ልዩነት ነበራቸው። ልዩነት ነው። ይሄ ልዩነት ነው። ግን ምናልባት ምንድን ነው ሲፎካከሩ አቶ መንግስቱ ወይም አብየ መንግስቱ በዛን ጊዜ የሚሏቸው ነገሮች ነበሩ። ወቅትን ጠብቆ ለዚህ ወቅት ይመጥናል። ስለዚህ ይታይልኛል ልጻፈው ብለው የሚጽፉ በዙ ነው የእሳቸው ትችት። እኔ ጋሽ ጸጋዬ እንግዲህ ራሱን የቻለ አፍሪካ ውስጥ በጣም ትልቅ ቦታ ያለው የተውኔትና የግጥም ሰው ነው። አለም እንዳለችው ሶቪየት ህብረት ሂደው የመጡ እንግዲህ ሶቪየት ህብረትም በጣም ታላላቅ ደራሲዎች እንደነ ቼኾቭ ያሉ የአክቲንግ የዲሬክቲንግ ፍልስፍና ለዓለም ያስተዋወቁ እንደነ ስታንስላቭስኪ እንደነ ጎጎል አይነት ጸሐፊዎች የነበሯቸው ናቸው። ግን በዛን ጊዜ ሩጫ ነበረ። ያንን ነው ክሪቲሳይዝ እያደረጉ የነበሩት። አብይ መንግስቱ ለአረንጓዴ ዘመቻ ተብሎ በኮታ ሀያ ሰባት አረንጓዴ ድርሰት ወይም ድራማ ይጻፍ ሲባል ሁሌ ክፍል ውስጥ የሚያሾፉበት አባባል ነው። ድሮ በሀገር ፍቅርም በብሔራዊ ቲያትርም በየቦታው የሚታዩ ቲያትሮች አጨራረሳቸው እንግዲህ በአብዮቱ ወገን ድል አድራጊነት የሚያልቅ ሰውኔት በብዛት ይታይ ነበርና፣ አንዱ ሁለተኛ አመት አንድ ላይ ነበርን ካለም የጋ በአጋጣሚ ቲያትር አርት ሁለተኛ አመት ተማሪዎች ነበርን እና ያኔ አጥናፉን ታውቁታላችሁ። እሱም እንደዚሁ ደራሲ ነው። የቲያትርም ምሩቅ ነው። አክተር ነው። እና የታሪኩ አካሄድ የግድ በማይለው ሁኔታ ይጠመዘዝ እና በድል አድራጊነት እንዲጠናቀቅ ማን ይመጣል? አቶ መንግስቱ አባባል የአቶ አጥናፉ ሰራዊት ይመጣና ደማግላ እና በዛን ጊዜ የነበረውን ትሬንድ ዝም ብለው አያዩም። በክፍልም ውስጥ በየትኛውም ቦታ አቶ መንግስቱ እንግዲህ ሰዎቻቸውን ላየሰው ሰው ሶሽሊስት እንደሆኑ የሚያጠራጥር ነገር የለውም። በርናርድ ሾው ፍልስፍናም አንድ ሸር የሚያደርጉት ነው። ቅድም እንዳልኩት በሰው ልጆች መካከል እኩልነት እንዳለ ነው የሚያምኑት ከውስጣቸው በኑሯቸውም እና እሱን ይከተላሉ። ግን ላይ ላዩ የሚደረጉ ነገሮችን ዝም ብለው አያልፉም። መንግስቱ ለማ ስራቸውም ክሪቲክ ነው። አቀራረባቸው ትሆኑ ለዛው የስላቅ የዋዛ ፈዛዛ በሚመስል መንገድ ነው የሚቀርበው እንጂ መልእክቱ ቀላል መልእክት ሆኖ አይደለም። በጣም ጥልቀት አለው። ከባድ ፈላሳ ናቸው መንግስቱ ለማ። ስለ ፍጥረትና ስለ ፈጣሪ የሚያወሩት ነገር እንኳን አንድ ቦታ ላይ ሰባት ሰማይ አልፎ ልብና ኩላሊትን ይመረምርልኛል የሚል የሐሙስ ፍጥረት ነው የሚሉበት ቦታ አለ። በእነ ዘርአ ያዕቆብ ጊዜ የነበረ ፍልስፍና ከዛ በኋላ በኢትዮጵያ በጽሁፍ መልክ የምናገኘው የመንግስቱ ለማ ነው። ይሄ ታላቅ ድፍረት አላቸው እና አሁን አላበቃም። ከደማሙ ብዕረኛ መንግሥቱ ለማ ተማሪዎች በርሄ ስዩም፣ ዓለማየሁ ግብረ ሕይወት እና ዓለም ፀሐይ ወዳጁ ጋር የጀመርነው ወግ የመጨረሻው መጨረሻ ክፍል የጊዜ ነገር ሆነና በኢደር ተይዟል። ተከታታዩን ሙሉን ቅንብር ግን በድረገጻችንና በፌስቡክ ገጻችን ላይ እናኖራለን። ለአሁኑ ግን እንግዶቼ ሶስታችሁንም አመሰግናለሁ ይስጥልን። የመጪውን ራዲዮ መጽሔት ባለተራ ባለ ታሪክ ከወዲሁ በቅምሻ ቅንብር እናስተዋውቃችሁ። የሥነ ጽሑፍና የቲያትር ጥበብ መምህር፣ ሀያሲ፣ ጸሐፊ ተውኔት፣ ባለቅኔና ደራሲ ደበበ ሰይፉን የብርሃን ፍቅርና ለራስ የተጻፈ ደብዳቤ ብዙዎች በልዩ ስሜት የሚያስታውሷቸው መጽሐፎቹ ናቸው። ሌሎች በርከት ያሉ መጽሐፎችም አሉት። ታዲያ አዲሱ ለቅምሻው ዝግጅቱም ቢሆን ስለ ደበበም የሚነግሩንን እንግዳችንን መምህርና ገጣሚ ወደ ዝግጅታችን ከመጋበዛችን በፊት ደበበን በድምፁ ስንቶች ያስታውሱት ይሆን? ለምን የእሱን ድምፅ አናሰማም? ጥሩ ሀሳብ ነው። ይህ ችሎታ ተዋልቅ የሚጠይቀው አንድ አብይ ነገር አለ። ይሁም ባልጥድፎነፎነ ቀላል፣ ግልጽ ቋንቋ መጻፍ ይቻለን የግድ ስሜትን ወጥረው መሳቅ ተጨንቆ አልሞ ከማልቀስ ጋር ተፈታ በመሆኑም ጭፍሩን በመሆኑ ሳቢያ የአንባቢውን ስሜት ከሚያደብት መንገድ ባለቅኔው ማራቅ አለበት። የመንግስቱን ብርቱ ኮሚክ ችሎታ እንደምናደንቀውም በዚህ ምክንያት ነው። ቋንቋው ግልጽ ነው። ቀላል ነው። ለዛለው በድምሩም ውብ ነው። ስናነበው እንደማይጨንቀን ምን ማለታቸው የሆን እያለን ግራ እንደማይገባ ነው ሁሉ ሲጽፉትም የሚጨነቁበት አይመስልም። የሚጠበቡበት የልቦና ብሩህነት በተሰማቸው ጊዜ ብቻ ነው የባለቅኔ ብዕራቸውን የሚያነሱት። ይህ የልቦና ብሩህነት እስከሚሰማቸው ድረስ ግን መንፈሳቸውን የሚያስጨንቁ አይደሉም በደረቁ የሚጨምቁ። የመንግስቱ ለማ ስነ ግጥም መጽሐፎቻቸው ሁሉ ቁንጮ የሆነው የግጥም ጉባኤ በ1950 ዓ ም በሳይክሎስታይል ታትሞ ወጣ። ከአምስት ዓመት በኋላም በ1955 ዓ ምት ላይ ባለክኒው በዲፕሎማትነት ወደ ህንደኪሄዱ በኋላ ህንደኬ በሚል አጠቃላይ ሬስ የጸፏቸውን ግጥሞች ጨምሮ የግጥም ጉባኤ እንዳዲስ ለመኪና ታትመ ወጣ ይህ 5ሳአምስቱ የግጥም ጉባኤ በ5ሳ3ት ዓመ ምት እንደታተመው የአባቶች አወታውኑ ሀስድት ግጥሞችን ይዟል በአምሳ ውጥም ግጥሞቹን በረስት የዘት መከፋፈል የፍቅር የጨዋታ የሐሳብ የተረጥ በማለት ከፍለው አስጠምጠ ውጥ ነበር በአዲሱ እትም ውስጥ ግን ግጥሞቹ በተጠቀሱ አርዕስተ ዘቶች ስር እንደተጻፉ ቢያወሱም ለየብቻ መድበው አላስቀመጧቸውም። የሆነ ሆኖ ስራዎቻቸውን ምንም እንኳን በኒህ በተባሉቱ አራት አርዕስተ ዘቶች ስር ቢያውሏቸውም፣ በአጠቃላይ በመጽሐፋቸው ውስጥ ጎልቶ የሚታየው ርዕሰ ይዘት ፍቅር ነው። መጽሐፋቸውም ቢሆን የተበረከተው ፍቅርን ለምንም በምንም ለማይለውጡ ሁሉ ነው። መንግስቱ ለማ የአማርኛ ስነ ግጥም ይዘውት ከነበሩት አረስቴ ዘቶች ወጣ ብለው እንዲህ ለየት ባሉ አረስቴ ዘቶች ስራቸውን ከማዳበራቸው ሌላ በስንኝ አደራደር ወጥ መንገድ ተከትለው የምናየው በዚሁ የግጥም ጉባኤ መጽሐፋቸው ውስጥ ነው። ይህም የአማርኛ ስነ ግጥም ለዘመናት ቀፍዶ ይዞት የነበረውን የስንኝ አደራደር ባህል እሱ እንደሚያሰኝ መስበር ሊቆጠር የሚገባውና ባለቅኔ ይሁንም በድፍረታቸው የሚያስመሰግናቸው ቁም ነገር ነው። ማን ያውቃል እንዳለው ለቋጥኝ ቋንቋ ዛፍ፣ ለሚቆረጥ ዛፍ እንዳይቆም ጠበቃ። ማን ያውቃል የመስቀል ወፍና የአደይ አበባ ቀጠሮ እንዳላቸው መስከረም ሲጠባ። ማን ያውቃል ሕይወት ከፍተኛው ግጥማቸው ተወሰደ። ማን ያውቃል? የወልዴት ማረግ መነሻ ኑስ አረግ ነው። ይህ ኑስ አረግ ለብቻው አንድ መስመር መያዙ ያለ ምክንያት አይደለም። ባለቀኘው ያሳባቸውን ቡጥ ያሰፈሩበት? ሌሎቹ መስመሮች ቆም ብለው የሚያውጠነጥኑበት የሚተክዙበት በመሆኑ ነው። ስለሆነም በመጀመሪያው ስንኝ ውስጥ የምናገኘው ማን ያውቃል የሚለው ሀረግና ይዘብቻ የቆመው በይዘት ባይሆን በቁ ትግኒት ቀን ይለያያሉ። በንባብ ጊዜም ቢሆን ሁለቱ የሚነበቡበት ፍቅነትና ስልት አንድ አይደለም። ስለሆነም መንግስቱ በዚህ የስንኞች ወይም የመስመሮች አደራደር ላይ ባመጡት ለውጥ ሰበብ የአማርኛ ስነ ግጥም አነባበብም በመቶ ሚሊዮን እንደቀየሩስ መገንዘብ ይቻላል። እንዳልነው ባለቅኔው ደበበ ሰይፉን በድምፁ ለማስታወስ ነው። ይሄንን የደበበን ስራዎች አሰባስበው የላኩልንን አቶ ነሲቡ ሰባትን እናመሰግናለን። በዚህ ፕሮግራማችን የቀደሙትን እውቅ ባለተራ የደበበ ሰይፉን ሀያሲነት ከምናይበት በርካታ ስራዎቹ አንዱን ነው የሰማ ነው። በቀጥታ አሁን ስለደበበ ወደሚነግሩን እንግዳችን ነው የምናልፈው። ዶክተር በድሉ እንግዲህ ቀደም ብለን በማስተዋወቂያችን እንደተከታተሉት የቀጣዩ ባለታሪክ በቱባቱባ በቱባ ቱባ ስራዎቻቸው ከሚታወቁ ጸሐፍ የተለያየ ኪነ ጥበብ ዘርፍ ባለሙያዎች አብዛኞቹም ዛሬ በሕይወት የሌሉ፣ ስለዚህ ትውልድ የሚተዋወቁበት ፕሮግራም ነው ያስተዋወቅ ነው። ስለ ደበበ ሰይፉ ከሚነግሩን እንግዶች አንዱ ነዎት። አዲሱ ወደ ዶክተር በድሉ የሚወስደንን የምንደረደሪያ ጥያቄ አስቀድም። መልካም ዶክተር በድሉ ባለቀን የሆን ደበበ ሰይፉን በምን እንደሚያስታውሱ ሊጀምሩ ይችላሉ። እሺ ጋሽ ደበበ እንደምታውቁት ታላቅ ገጣሚ ነው። ኢትዮጵያ ውስጥ ከሚጠሩ ዘመናዊ ገጣሚዎች ውስጥ አንዱ ነው። በተለይ ደግሞ ደበበ ከሌሎች የሚለየው ለግጥሞቹ ውበት የመጨነቅና የመጠበብ ችሎታው ነው ከሌሎቹ አቻ ከሆኑት ገጣሚያን የሚለየው መልእክትን ማስተላለፍ ብቻ ሳይሆን የሚያስተላልፍበት መንገድ፣ የቃላት ምርጫው፣ የግጥሙ ቅርጽ፣ አጠቃላይ የሚሰጠው ውበት ከሌሎች ገጣሚያን እንደነ ዮሐንስ አድማሱ እንደነ ጸጋዬ ገብረ መድህን ካሉት ለሀሳብ ለሚያስተላልፉት መልእክት ከሚጨነቁት የተለየ ወይም ለየት የሚያደረገው ባህሪው ነው። እኔ ጋሽ ደበበ ትምህርት ቤትም ጋሽ ደበበ ስለምንለው አንተ ብለን ደርሰበታል። አስተምሮሃል ትዝ አው እንደውም፣ ትዝ የሚለኝ አንድ ጊዜ ክፍል ውስጥ ስለ ወጣት ሴት ግጥም ሲያሰማን ቶሎ መጣለሁ ብላ ወጥታ አፍታም ሳትቆይ በማግስቱ መጣች። ትዝ ይልሀል ዶክተር መለክቱ። አው አና በቃ ደበበ ሲባል ክፍል ውስጥ ቁጭ ብሎ ሲያነበበው ክፍሉ ራሱ ይታየኛል። ግጥሙም ስዕላዊ ይመስላል ዶክተር በድሎ ኪናዊ ይበት ያሉትን አጉልቶ የሚያወጣ ይመስለኛል። አንቱ ማለት ተገቢ አይመስለኝም። እርሶም ገጣሚ እንዲሁም ገረኛ ኖትን። አዲሱ ሳይከሰኝ ወደ አንተ ፈጥኝ ልለፍ እኮ አንተ ብያለሁ። አንተ ሁልጊዜ ያሉ ላይ ያስቸግረኛል። የኪነ ጥበብ ሰዎችን እንደ እናንተ አይነት ደራሲያንን አንተ በማለት እኔ ማቅረብ እፈልጋለሁ። እንደዛ ነው የሚባለው። እሱ ደግሞ ሁሉን ሰው ወጣቶችን ሁሉ አንቱ እያለ አየር ላይ በቃ እንለያያለን። የኪነ ጥበብ ባለሙያዎቹ ላይ እስማማልሃለሁ። አዲሱ ዶክተር በድሉ ራዲዮ መጽሔት እኔና የአዲሱ ንሰጥ አገባ አለመድከው ከሆነ አንተ ወደሚለው ቀይሬ ያለው ይህን ይመስላል። ወደ አንተ ልምጣና አዲሱ የሚያነሳትን ግጥም ደበበ ስዕላዊ ትረካ በሚመስል ምስል ከሳች ነው የሚባለው። ፈጥኖ የሚያመጣውን ግጥሙን ቃል ልትወጣው ይመስላል ልጅቱ የዘመነችቱ የሚለው ግጥሙን ነው። እዛ ውስጥ እንዲያውም ብዙ ቃላትን ይፈጥራል። ጃኬቷን ጅክት አርግታ ይላል። ይሄ ከግስ ላይ የሚያመጣቸው ቃላት አሉ። ከጃኬት ጅክት፣ ከዱቄት ዱቅት የሚ- አዎ፣ በተለይ አሁን ያነሳው ግጥም በዚህ መንገድ በጣም ምስል የሚፈጥሩ ናቸው። ሌላ አንድ አጭር ግጥም አለችው ዘመዴን ስስመው የሚል ሁለት መስመር ናት። ዘመዴን ስስመው ጉንጬ ሻክረው፣ እኔንም ሻክረኝ እድሜ መለስለሱ ማብቃቱ ታወቀኝ ስላለ አሁን ሁላችንም ያየነው ነው። ሕጻን ልጅ ስስመው ተላይተህ ያቆጠቆጠ ሲሙ ሲመሽ ሲነካው ሽምቅቅ ሲል ታየዋለ በዛ እነዚ እንግዲህ የዛን የልጅ መሸማገጥ እንዴት አድርጎ ወደ ራሱ እድሜ ወደ እድሜው መግፋት እንዳመጣው ነው የሚያሳየው እና ግጥም ማለት ይሄ ነው። አንድን ኦኬሽን ለሁሉም ሰው እንዲበቃ ማድረግ ለሁሉም ሰው እንዲታዩ ማድረግ ማለት በጣም የሚያግባባ ይመስለኛል። ይልቁንም ደግሞ በሁለት ስታንዛ ሁለት መስመሮች ይህን ያህል የገዘፈ ስዕብ ብዙዎች ከራሳቸው ጋር ያዛምዱት የሚችሉትን የሚመስል አጋጣሚ ማምጣት ትልቅ ነው። ዶክተር በድሉ ይሄ የመንደርደሪያ ይልቁንም የማስተዋወቂያ ፕሮግራም ነው። ስምን የማንሳት ያህል በብዙ ዘርፉ የሚታወቅ እንግዳ ነው የያዝነው። ደበበ ሰይፉ ማን ነውን ለዚህ ትውልድ ዛሬ ጋር ቀረብ አድርገን ለማስተዋወቅ ነው። ለአሁኑ ግን በዚሁ ልንሰናበት አመስግነን ልንለይህ ነው። ለአድማጭ ደግሞ ቀጠሮ መያዣ ስለሆነ ቀጠሮ ይዘናልና እንግዲህ በቀጠሮ እንገናኛለን። እግዜር ይስጥልኝ። እሺ፣ ግዜ ዛ ዳክተር በጣም አመሰግናለሁ። የአዲስ አበባውን መስኮት መከፈት ለምትጠባበቁ አድማጮቻችን አሁን ሰዓቱ አዎ፣ የንጉሥ ያክሎ መስኮት የሚከፈትበት ነው። የዛሬዋን ዕለት ሚያዝያ ሀያ ሰባት የአርበኞችን ቀን አስመልክቶ ንጉሴ ያሰናዳልን አድርሶናል። ሰላም ንጉሴ አሉላና አዲሱ እንዴት ሰነበታችሁ? እንደምታውቁት ሰባ ስምንተኛው ዓመት የነጻነት ቀን ሚያዝያ ሀያ ሰባት በዛሬ ዕለት በከፍተኛ ድምቀት ተከብሯል። በሀገራችን እንግዳዬ ብዙ ታሪኮችን የያዙ ናቸው። የሚያጫውቱን ከ1928 እስከ 33 በነበረው ጦርነት ላይ ይሆናል። በልጅነታቸው የያዙትን ማስታወሻ ከአባታቸው ጋር ያጫወቷቸውን ይዘው የሚነግሩን ብዙ ታሪክ አለ። ግራዝማች በለጠ መንገሻ ይባላሉ። ከንጉሠ ነገስቱ ታሪክ ይጀምራሉ። ንጉሱ እኔ ድል ድል ሆንኩ። በአውሮፕላን በመርዝ ጭስ በቦምብ ነው። እናንተ በዱር በገደል ሆናችሁ ጠብቁኝ። ለጣሊያን ግብር የገበረ ማንዳ የሆነ በሬውን ረድ፣ ቤቱን አቃጥል ብለው ባላምባራስ አበበ ለሚባሉት ነግረው የዱጃን ሆይ ባላምባራስ አበበ በኋላ ራስ አበበ፣ ከዚያ በኋላ ራስ አበበ የሚባሉት መጡ ተባለን። ልጅ ሆኜ እሰማለሁ። ያኔም ደጃች አውራሪስ፣ ደጃይ ተሰማ ርገጤ፣ ደጃይ ከፈለው ፊታራሪ ታደሰ በላይነህ ሊገዛቸው ኃይል የተቀበሏቸው ዘፈንን ዘፈን ነበር። ያን አበባ አረጋ መጣ እየተባለ መንዝ የምንጉስ ሀገር ነው እየተባለ እዚያ ዘፈኑ እንባላለን፣ ልጆቹ ሁሉ እንዘብላለን። አበባ አረጋ መጡ ተብሎ እ ዘፈኑን እንስማ ውስጥ በዚባ እሽክም ወደ ላይ እሽክም ወደ ላይ እሽክም ወደ ላይ እሽክም ወደ ላይ መንዝ ልቀቁለት ለአበብ አረጋይ እነሽከም ወደ ላይ። ያንሆን ያን ጊዜ ወደ ጀኒቭ ለማመልከት ሲሄዱ ነው። ይሄንን አልተባበር ያለውን ቤቱን አቃጣ እናንተ በዱር በገደል ሆነው ብሎ ለባላምባራስ አበበ ነገሩ አለ አባባ። ከዛ ሄዱ ንጉሰ ነገሡ። ከዚያ አበብ አረጋይ መጡ። እንደገና አበብ አረጋይ መጡ። እዚያ ይህንኑ ቃል ከህዝቡ ነገሩ። መጥተው እኛ የዘፈንን ተቀበልናቸው፣ ልጆች ነን። መኳንንቱ አርበኞቹ ተቀበሏቸው። ይህን ትእዛዝ ሰጥተው ለጣሊያን ግብር የገበረ በሬውን ረድ፣ ቤቱን አቃጥል ብለው አውጀው ሄዱ ወደ ሽሩ፣ ተዚያ ተመንዝ። ንጉሰ ነገስቱ ሲመለሱስ በ በሺ ዘጠኝ መቶ ሰላሳ ሶስት የነበረውን የነጻነት ዘመን ሁኔታ ያስታውሳሉ። አዎ እንግዲህ በዚያን ጊዜ የሚገርም ነገር ነው። ጣሊያኖች ተከበቡ በየሀገሩ ላይ ህዝቡ በሙሉ ሊጨርሳቸው ሲል ትእዛዝ መጣ ተባለ። ደብረ ሲና ተከቧል። ላይ አበር ተከቧል በያለበት ተከቧል። ጣሊያን በኋላ ሊጨርሷቸው ሲሉ ንጉሰ ነገስቱ ጣሊያንን የነካ አይቀጡ ቅጣት ይቀጣል፣ ሁሉም መሳሪያውን ይዞ እንዲገባ ጣሊያኑም አንዳሁም አርበኛውም በአንድነት ማንም ነገር ጣሊያን እንዳነኩ ብለው አውጀዋል ተባለ። ጣሊያኑም አርበኞቹም ሁሉም አንድ ላይ ግራና ቀኝ እየተጋፉ አዲስ አበባ ገቡ፣ አንድ ላይ ምንም በዋጅ ምንም ሳይለቃቁ። ይህንን አስታውሳለሁ። ከዚያም በኋላ እዚህ ጃንሜዳ ላይ እንዲቆያቸው ተደረገ። ጣሊያን እራሱ የተላጨ ጠመንዣውን እየጣለ ጃንበዳ ሲጠብቃቸው፣ ጃን ሆይ ሄደው እዚያ ምን አሉ። ነው የሚለኝ አባቴ ነው የሚነግረኝ። ፈረንጆቹ እራሳቸው ሸክላ ይመስላል አለ። እዛቸው መሰላል ላይ ወጡ። ጃን ሆይ እናንተ የጣሊያን ፋሺስቶች የኢትዮጵያን ሕልውና አጥፍታቸዋል፣ ሕዝቡን ገላቸዋል ሚስቱን ወርሳቸዋል ምንድን ነው የሚጠብቃቸው ብለው ጃን ሆይ ጠየቁ። ከዚያም በኋላ የጣሊያኑ ማርሻሉ ጃንሆይ፣ በእርሶ ትዕዛዝ ተርፈን መጣ። አሁንም እርስ የሚያዙትን እንቀበላለን ብለው መልስ ሰጡት። ከዚያም በኋላ ጃንሆይ፣ እንግዲህ ወዲህ ወንድሞቻችሁ ናቸው የታሰሩት ይፈቱ። የሚፈልግ ወደ አገሩ ይሄድ። ኢትዮጵያ ያቀመጣለሁ የሚል ኢትዮጵያ ይቀመጥ ፓስፖርት እያወጣ እንሸኘዋለን። ይህንን እናደርጋለን። እንግዲህ ወዲህ እናንተ አብራችሁ ሻይ ጠጡ፣ አብራችሁ ልህሉ አበሉ። ያላፊው አልፏል። ታአሁን በኋላ በጠላት አይን አትታየው ብለው አሏቸውና ለጣሊያኖቹ እስረኞቹንም ፈተው ይህንን አውጀዋል ብሎ አባቴ ነግሮኝ ለጊዜው አመሰግናለሁ። የሰማንያ ስምንት አመቱ አረጋዊ ግራዝማች በለጠ መንገሻ ብዙ ታሪክ አጫውተውኛል። ሊጋባ በየነ ሊጋባ በየነ እየኮራ ሄደ እየተጀነነ፣ ጠጅ ጠጣ ሲሉት ውሃ እየለመነ ተብሎ ስለ ተዘፈነላቸው አርበኛ፣ ስለ ቀዳማዊ ኃይለ ሥላሴ ዘመነ መንግሥት ፓርላማ፣ ዲሞክራሲያዊነት እንዲሁም ደግሞ ስለ ዙፋን ችሎት፣ ስለ አዲስ አበባና ስያሜዋም ብዙ የተጫዋወት ነው አለ። ታሪክ ነውና ወደፊት የምናቀርበው ይሆናል። ለዛሬው በዚሁ ይብቃል። አድማጮች፣ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም በመደወልም ትስታተፉ ዘንድ እየጋበዝን ለምሽቱ ያልነውን ግን በዚሁ ልንቋጭ ነው። አሁን የቀረም የማጠቃለያ ዜና አላሰማችሁ። ባለፈው ሳምንት መጨረሻ ያረፉት የኢፌዴሪ የመጀመሪያው ፕሬዚደንት የዶክተር ነጋሶ ጊዳዳ አስክሬን ዛሬ በመንግስታዊ ክብር አርፏል። ንብረትነቱ የሩሲያ የሆነ ኤሮፍሎት አይሮፕላን ሞስኮ ላይ ሲያርፍ በተነሳበት ቃጠሎ አስራ ሶስት ሰው መሞቱን የሀገሪቱ ዜና አገልግሎት ታስ ዘግቧል። አይሮፕላኑ ለማረፍ የተገደደው ከሞስኮው ሼረሜቴቮ ዓለም አቀፍ አይሮፕላን ጣቢያ ከተነሳ በጥቂት ደቂቃዎች ውስጥ ባጋጠመው ችግር መሆኑ ታውቋል። ሰባ ስምንት ተሳፋሪዎችን ይዞ ነበር ወደ ሰሜናዊቱ ሙርማንስ ከተማ ለመብረር የተነሳውም። የእስራኤል ጦር በመላ ጋዛ የአየር ድብደባ አካሂዷል። የእስራኤል ድብደባ የተከተለው ሰርቱ ውስጥ የሚገኙ ፍልስጤማውያን ታጣቂዎች በመቶዎች የሚቆጠሩ ሮኬቶችን ካዘነቡ በኋላ መሆኑ ተዘግቧል። በጥቃቱና በአጸፋው ቢያንስ ስምንት ፍልስጤማውያንና ሦስት እስራኤላውያን መገደላቸው ታውቋል። ሰሜን ኮሪያ ትናንት አከታትላ የተኮሰቻቸው የአጭር ርቀት ሚሳይሎች የሁለቱን ሀገሮች ድርድር እንደማያጨናግፍ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ አስታወቁ። ዜናው የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ ሶስት እስካሁን አራት ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ ነገተኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭት መልሰን እስከምንገናኝ ከፕሮግራም አቀናባሪያችን ብርሃን ኃይሉ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች